አፍሪካ በጋዜጦች የተሰኘ ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያ መንግስትና ተቃዋሚ ፓርቲዎች ጸረ ሽብር ህግን ለማሻሻል ንግግር መጀመራቸው ተገለጸ። ኢትዮጵያ የአፍሪቃ ቻይና እየሆነች ነው ተባለ። እስራኤል ያሉት አፍሪቃውያን ፍልሰተኞች ሁኔታ የሚሉት ርዕሶች ነው በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው። ሮይተርስ የዜና አገልግሎት በዘገበው መሰረት የኢትዮጵያው ገዢ ፓርቲ ጸረ አሸባሪነት ህግን ለማሻሻል ከተቃዋሚዎች ጋር ባለፈው ረቡዕ መነጋገር ጀምረዋል። ጸረ አሸባሪነት ሕጉን የሚነቅፉ ሰዎች ተቃውሞን ወንጀል ያደረገ ነው ይላሉ። ከዘጠኝ ዓመታት በፊት የወጣው የጸረ አሸባሪነት ህግ የመንግሥት ፖሊሲን በሚቃውሙ ወገኖች ላይ ሲገለገልበት ቆይቷል። ሕጉ ውስጥ ያሉት አንቀጾች ማንኛውም አሸባሪነትን ያበረታታል የተባለ ጽሑፍ ያወጣ ሰው እስከ 20 ዓመታት እስራት ሊያስቀጡ እንደሚችሉ ዘገባው ጠቅሷል። ገዢው ፓርቲ ኢህአደግ የሚገኝባቸው 14 የፖለቲካ ፓርቲዎች በጸረ አሸባሪነት ህጉ ላይ ማሻሻያ ለማድረግ ተስማምተው እየተነጋገሩ መሆናቸውን የፋና ብሮድካስቲንግ ኮርፖሬሽን መግለጹን ሮይተርስ የዜና አገልግሎት ዘግቧል። በጸረ አሸባሪነት ህጉ መሰረት የኢትዮጵያ መንግስት በአሸባሪነት የፈረጃቸው ግንቦት ሰባት፣ የኦሮሞ ነጻነት ግንባር፣ የኦጋደን ብሔራዊ ነጻነት ግንባር፣ አልቃይዳ ና አልሸባብ ናቸው። አሁን ግን የግንቦት ሰባቱ አቶ አንዳርጋቸው ከእስር ተፈተዋል። የድርጅቱ መሪ ዶክተር ብርሃኑ ነጋም ምሕረት ተደርጎላቸዋል ሲል ሮይተርስ የዜና አገልግሎት ዘግቧል። ብሉምበርግ የዜና አገልግሎት ደግሞ ኢትዮጵያ የአፍሪካ ቻይና እየሆነች ነው በሚል ርዕስ ስለ ኢትዮጵያ ጽሑፍ አውጥቷል። ከኢኮኖሚ አውደ ንባብ አንጻር ሲታይ ኢትዮጵያ የአፍሪካ ቻይና ትሆናለችን የሚል ጥያቄ በየጊዜው እንደሚነሳ ጽሑፉ ጠቅሷል። አያይዘውም ጽሑፉ ኢትዮጵያንና ቻይናን ለማመሳሰል ሲሞክር በፈጣን እድገታቸው፣ በጠንካራ ብሔራዊ ታሪካቸውና መጻዒው ዕድል ብሩህ ነው በሚለው እምነታቸው የጋራ የሆነ ነገር አላቸው ይላል። የኢትዮጵያ የእድገት መጠን በያዝነው ዓመት ስምንት ነጥብ አምስት ከመቶ እንዲሆን ይጠበቃል። በቻይና ግን ስድስት ነጥብ አምስት ከመቶ ነው እየተገመተው ስለሆነም፣ ከያዝነው ዓመት ከቻይና የእድገት መጠን ልቋል ማለት ነው። ካለፈው አስርት ዓመታት ወዲህ ኢትዮጵያ በአማካይ አስር ከመቶ መጠን ስታደግ ቆይታለች። ከአንጸባራቂው የእድገት አሃዝ ጀርባ ግን ብዙም ያልተነገረለት የጋራ ነገር አላቸው። ባለፈው ታሪካቸው የረኩ ናቸው። ለወደፊትም በግልጽ የተቀመጠ ራእይ አላቸው። ታላቅ ሀገር እንሆናለን የሚል የየራሳቸው እምነትም አላቸው ይላል ጽሑፉ። የብሉምበርግ ድረገጽ ላይ የወጣው ጽሑፍ አያይዞም በቻይና ብንጀምር ይልና ቻይና ቀጣይነት ባለው መልኩ ለብዙ ሺህ ዓመታት ሕልውናዋን ጠብቃ አኖራለች። አብዛኞቹ ቻይናውያን ራሳቸውን ካለፉት የሀገሪቱ ስርወ መንግስታት ጋር ያስተሳስራሉ። ኩፉ ያለው የኮንፊሽየስ መቃብርም የጎብኚዎች መስህብ ነው ይላል። ይህ የቻይና ጥንታዊ ታሪክ በፍጥነት ብቃት ያላት ዘመናዊ ሀገር ለመሆን አመቻችቶላታል። ይህ ደግሞ በመሠረተ ልማትና በትምህርት ከዓለም በኢኮኖሚ እጅግ ከበለጸጉት ሁለት ሀገሮች አንዷ እንድትሆን መንገድ ከፍቶላታል። ይህ ሁሉ ሲሆን ቻይናውያን ሀገራቸው እንደገና ታላቅ ሀገር መሆን ይገባታል የሚል ራዕይ ሰንቀው ተራምደዋል ሲል ብሉምበርግ የዜና አገልግሎት ድረገጽ ላይ የወጣው ጽሑፍ አውስቷል። ጽሑፉ አያይዞም ኢትዮጵያ ውስጥም ይህ መሠረታዊ ገጽታ እንደሚታይ አመልክቷል። ኢትዮጵያም ብትሆን በአንጻራዊ መልኩ የዳበረ ጥንታዊ ሉዓላዊ ሀገርነት ቦታ ነበራት። ከጥንታዊው ክርስቶስ ልደት በፊት በአንደኛው ምዕት ዓመት አንስቶ ከዘለቀው የአክሱም ስርወ መንግሥት አንስቶ እስከ መካከለኛ ዘመንና ከዚያም አልፎ የሄደ ኀያልነት ነበረው። ዋናው ነገር ደግሞ የወቅቱ ኢትዮጵያውያን ሀገራቸውን የዚህ ጥንታዊ የፖለቲካ ህዋስ ቅጥያ አድርገው ያያሉ ካለ በኋላ ጽሑፉ በሌላ አነጋገር ኢትዮጵያ ውስጥ የብሔራዊ መንግሥትነት ሂደት ለብዙ ዘመናት የኖረ መሆኑን ያስረዳል። ኢትዮጵያ ከባድ የሆነውን ቅኝ ገዢዎችን በሚገባ በመከላከል ተግባር የተሳካላትም ጠንካራ ሉዓላዊ አስተዳደር ስለነበረ እንደሆነ ጽሑፉ ጠቅሷል። ለዚህም ነው በአገሪቱ ዙሪያ ያለው የምግብ አይነት ብዙም ለውጥ የማይታይበት። ምክንያቱም የምግብ አይነቶቹ በክልላዊ ሳይሆን በብሔራዊ ደረጃ ስለሚታዩ መሆኑን የብሉምበርግ ዘገባ አስገንዝቧል። ኢትዮጵያ የደርግን አገዛዝ ካስወገደች ወዲህ አንዳንድ መሠረታዊ ለውጦች ለማድረግ ያልተቸገረችውም ለዚህ ነው። የኢትዮጵያ መንግስት በአንጻራዊ መልኩ ስኬታማ የኢንዱስትሪ ፖሊሲ በማውጣት ይታወቃል። የኃላፊነት ስሜት በተሞላበት መንፈስ የሚመራው የኢትዮጵያ አየር መንገድ አብይ የአየር መንገድ ኃይል እየሆነ ነው። የአገልግሎቱ ደረጃም ከፍተኛ ነው በማለት ብሉምበርግ ድረገጽ ላይ የወጣው ጽሑፍ አስረድቷል። ኢትዮጵያውያን የመጽሐፍ ቅዱስ ታሪክን የሚያካትተውን የጥንት ታሪካቸው ያለበትን ቦታ በሚገባ ይገነዘባሉ። ኢትዮጵያ ከኮንዶሚኒየም ህንፃዎች ግንባታ እስከ ዘመናዊ የባቡር ሐዲድ የሚሄድ ሰፊ የቻይናን የመሰረተ ልማት ዝርጋታ ስራ አቅፋ የተቀበለችው በሀገሪቱ የውስጥ ጉዳይ ጣልቃ ገብነት እንደማይኖር በመተማመን ሊሆን እንደሚችል ብሉምበርግ ድረገጽ ላይ የወጣው ጽሑፍ ገልጿል። ኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣ ጽሑፍ በበኩሉ በርካታ ፍልሰተኞች በማዕከላዊ አሜሪካ ኑሮ ካልተሳካላቸው ሀገሮች የሚፈልሱ ሰዎች ዩናይትድ ስቴትስ ከአረቡ ዓለምና ከአፍሪካ ደግሞ አውሮፓ ለመግባት የሚሞክሩ እንዳሉ ሁሉ ከስድስት ዓመታት ወዲህ ከሱዳን ከኤርትራና ከኢትዮጵያ የሚፈልሱ ስልሳ ሺህ የሚሆኑ አፍሪካውያን ሥራና የመረጋጋት ሁኔታ ፍለጋ እስራኤል ሲገቡ መቆየታቸውን ያወሳል። አፍሪካውያን የስደተኞች አገር በሆነችው እስራኤል የመጠለላቸው ጉዳይ ለአገሪቱ ከባድ የሥነ ምግባር ሁኔታ ፈጥሯል። ቀኝ ዘመም የሆኑት አይሁዳውያን ስደተኞቹ በባህልም ሆነ በሃይማኖታዊ እምነታቸው በገንዘብም በኩል እዚህ አገር ቦታ የላቸውም እንደሚሉ፣ ሌሎች እስራኤላውያን ግን የአፍሪካውያኑ እዚህ መቆየት ሞራላዊ ግዴታችን ነው እንደሚሉ ጽሑፉ ገልጿል። እስራኤል ሃያ ሺ የሚሆኑ አፍሪቃውያን ፍልሰተኞችን ለእያንዳንዳቸው ሶስት ሺ አምስት መቶ ዶላር እየሰጠች ወደ ሌላ የአፍሪካ ሀገር እንዲሄዱ ማድረጓን አርባ ሺህ የሚሆኑት ግን እስራኤል ውስጥ እንደሚገኙ ልጆቻቸው ዕብራይስጥ ተናጋሪ ሆነው እያደጉ መሆናቸውን የሚያውቁት ሀገርም እስራኤልን ብቻ መሆኑን ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ ጠቁሟል። አፍሪቃውያኑ የሚኖሩት በደቡብ ቴልአቪቭ ሲሆን በመንገዱ ስታልፍ የምትሰማው የአፍሪቃውያን ቋንቋ በመሆኑ ሴቶች ደማቅ ቀለም ያላቸው አልባሳት ለብሰው ስታይ ካርቱም እንጂ እስራኤል ያለ ሆነው አይሰማህም፣ ይላል ጽሑፉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ነትንያሁ 16250 የሚሆኑ አፍሪካውያን ስደተኞች በምዕራብ አገሮች እንዲሰፍሩ፣ የዛን ያህል ብዛት ያላቸው ደግሞ እስራኤል ውስጥ ጊዜያዊ መኖሪያ እንዲሰጣቸው የሚያስችል ስምምነት ከተባበሩ መንግሥታት ድርጅት ከፍተኛ የስደተኞች አገልግሎት ጋር ስምምነት አድርገው ነበር። ይሁንና ከቀኝ ዘመሙ የሊኩድ ፓርቲ አንዳንዶቹ አፍሪካውያን ፍልሰተኞች በአገሪቱ መስፈርን አጥብቆ በመቃወማቸው ናትንያሁ ተደናግጦ ስምምነቱን ሰረዙት ይላል ኒውዮርክ ታይምስ ጋዜጣ ድረ ገጽ ላይ ወጣው ጽሑፍ። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።